የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 7 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችን ጀመረ። የኢህአዴግ ምክር ቤት መደበኛ ስብሰባውን ዛሬ ማካሄድ ጀምሯል። ከዚህ ጉባኤ ቀደም ብሎ መግለጫ ያወጣው ህወሀት ደግሞ አንድ ፓርቲ መሆን የሚታሰብ አይደለም ብሏል። ዘገባለን በሰሜን ተራሮች ብሔራዊ ፓርክ ላይ የተከሰተው የሰደድ እሳት ዛሬ ስድስተኛ ቀኑን ይዟል። መቼም አስበው እንግዲህ ሰሜን የበርካታ ወንዞች መነሻ ነው። እዛ ቦታ ላይ የውሃ እጥረት ይኖራል ብሎ ማሰብ በጣም አስቸጋሪ ነው። ግን ማህበራዊ ሚዲያን የሚከተል ሰው አንዳንዴ መረጃውን ፓርቲ ሲያደርግ ጥንቃቄ ማድረግ አለበት። የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው የውሃ እጥረት አለ ወይ በሚል ለተጠየቁት ጥያቄ የሰጡት ምላሽ ነው። ለማብራሪያው ይዘናቸው እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እአስቀድም በመቀለ ከተማ ከውሃ ክፍለ ከተማ በትናንትናው ዕለት በነበረ የጽዳት ዘመቻ ላይ በተሳተፉ አባላቶቼና በሌሎች ወጣቶች ላይ የመንግስት የጸጥታ አካላት ጥቃት ፈጽመዋል ሲል የአረና ትግራይ ፓርቲ ከሷል። የፓርቲው ሊቀመንበር አቶ አብርሃ ደስታ ለቪኦኤ እንደገለጹት ፓርቲያቸው በምን ምክንያት በአባላቱና በሌሎች ወጣቶች ላይ ጥቃቱ እንደተፈጸመ ለማጣራት ቢፈልግም የታሰሩትን ወገኖች ለማግኘት ስላልቻለ ጥረቱ እንዳልተሳካ አሳውቀዋል። የክፍለ ከተማው ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል በበኩላቸው የታሰሩት ሰዎች የአካባቢውን ሰላም ለማወክ ስለተንቀሳቀሱና የፖሊስንም አባላት ስለደበደቡ በቁጥጥር ስር አውለናቸዋል ብለዋል። በቁጥጥር ስር የዋሉት ግለሰቦች በክፍለ ከተማው ፖሊስ ጣቢያ እንደሚገኙ የፖሊስ አዛዡ አክለው ገልጸዋል። ዘገባውን ያደረሰን የመቀሌው ወኪላችን ሙልጌታ ጽብሃ ነው። ጦላይ ወታደራዊ ሰፈር ውስጥ ስልጠና እየወሰዱ ያሉ የቀድሞ የኦነግ ታጣቂዎችን የገጠማቸውን የምግብ መመረዝ እንደሆነ በማህበራዊ መገናኛዎች የተሰራጨው መረጃ ትክክለኛ አይደለም ሲሉ የኦሮሚያ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን የጠቀሱ የሀገር ውስጥ መገናኛ ብዙሀን ዘግበዋል። የጤና መስተጋጎል የታየባቸው 136 ሰልጣኞች በወሊሶ ልቋስ ሆስፒታል ሕክምና እንዲያገኙ መደረጉን እና የጠና ህመም የደረሰበትም እንደሌለ ኃላፊው አመልክተዋል። በጦላይ ላይ ወታደራዊ ሰፈር ሰፈር ከአንድ ሺህ በላይ የቀድሞ የኦነግ ታጣቂዎች እየሰለጠኑ መሆናቸው ይታወቃል። የአይሲስ ታጣቂ ቡድን ምክትል መሪ ሶማሊያ ውስጥ በተደረገ የቦምብ ድብደባ እንደተገደሉ የሶማሊያ ቀጠና ባለስልጣናት ገለጹ። የፑንትላንድ ክልል የጸጥታ ሚኒስትር የሆኑት አብዱሰመድ መሐመድ ጋለን ለቪኦኤ እንደተናገሩት አብዱልሐኪም መሐመድ ወይንም ዳህቆብ ተብለው የሚጠሩት የአይሲስ ምክትል መሪ የተገደሉት እሁድ ዕለት ሆላኖድና ሂራሮ በተሰኙ ቦታዎች በተደረገ የቦምብ ድብደባ ነው። ጋለን ዳህቆብ የተገደሉት ከአጋራቸው ጋር ሆኖ የሚጓዙበት መኪና በምት ከወደመ በኋላ እንደሆነ የተናገሩ ሲሆን የሌላኛው ሰው ማንነት እስካሁን ድረስ አልታወቀም። ደሆቆብ የአይሲስ የሶማሊያ ክንፍ ቀኝ እጅ መሆናቸው ይነገራል። ቡድኑ በሚያሰራጫቸው ተንቀሳቃሽ ምስሎች ላይም ተደጋግመው ታይተዋል። ከአይሲስ ቁልፍ ሰዎች መካከል አንዱ መገደሉ ቡድኑን ማጥፋት ቡድኑን ለማጥፋት በእጅጉ እንደሚያገለግል ባለሥልጣናት ተስፋ ሰንቀዋል። ኢትዮጵያ ውስጥ ጉብኝት ላይ የሚገኙት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲሁም ልጃቸው ኢቫንካ ትራምፕ ዛሬ በቅድስተ ስላሴ መንበረ ጸባኦት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችና ሊቃውንት ጋር ተገናኝተው ተወያይተዋል። ኢቫንካ ትራምፕ እዚያው ቅድስተ ስላሴ ባለፈው ወር ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ ኤት ጀት አደጋ ለሞቱ 157 መንገደኞች ክብር ሰጥተው የአበባ ጉንጉንም አኑረዋል። ሚስ ትራምፕ በዛሬው የአዲስ አበባ ውሏቸው የባህላዊ ቡና ማስተናገጃ መደብርና አንድ የጨርቃጨርቅ ማምረቻ ኩባንያም ጎብኝተዋል። ኢቫንካ ትራምፕ ኢትዮጵያ የሚገኙት ፕሬዚዳንት ትራምፕ ባለፈው ወር ያስጀመሩትን በማደግ ላይ ያሉ ሀገሮች ሴቶችን የስራ እድል ለማስፋት ያሰበ የ50 ሚሊዮን ዶላር እቅድ ለማስተዋወቅና ለማበረታታት እንደሆነ ተገልጿል። የሱዳን ወታደራዊ የሽግግር ምክር ቤት ምክትል ሊቀመንበር ሙሐመድ ሐምዳን ዳል ካርቱም ካሉት የዩናይትድ ስቴትስ ጉዳይ አስፈጻሚ ስቴቨን ኩትሲስ ጋር ትናንት ተገናኝተው ተነጋግረዋል። ወታደራዊው ምክር ቤት የተመሠረተበትን ምክንያትና የሀገሪቱን ጸጥታና ደህንነት ለመጠበቅና መረጋጋት ለማስፈን ስለወስዳቸው እርምጃዎች ሊቀመንበሩ ለአሜሪካው ዲፕሎማት ማስረዳታቸውን መግለጫው አመልክቷል። በሌላ በኩል ደግሞ በሀገሪቱ ውስጥ በሀገሪቱ ወደ ሲቪል ሀገሪቱ ወደ ሲቪል አስተዳደር እንዲት ደግሞ ይህንን አረፍት ነገር በሌላ በኩል ደግሞ ሀገሪቱ ወደ ሲቪል አስተዳደር እንድትመለስ የሚጠይቁ የተቃውሞ ሰልፎች ካርቱም ላይ ከወታደራዊ ምክር ቤቱ ጽሕፈት ቤት ውጪ መቀጠላቸውን ሪፖርተራችን ዘላቲስ ሆክ ዘግባለች። በሕይወቴ ዛቻ እየበዛቢ እየበዛብኝ መጥቷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኦማር ስሞታ አሰምተዋል። የግድያ ያዛቸው በተለይ እንደተጠናከረባቸው እንደ ራሱ የተናገሩት መስከረም አንድ አስራ ዘጠኝ ዘጠና አራት አመተ ምህረት ሀገሪቱ ላይ ከተፈጸመው የሽብር ጥቃት ጋር የተገናኘውን ሀሳባቸውን በብርቱ የነቀፉት ፕሬዚዳንት ዶናልድ ትራምፕ ከትዊተር መልእክታቸው ጋር የጥቃቱን ቪዲዮ አያይዘው ካወጡ ወዲህ መሆኑን አመልክተዋል። በመጨረሻም ወደ ዩናይትድ ስቴትስ በህገወጥ መንገድ ገብተዋል ወይም ህጋዊ የመኖሪያ ፈቃድ የሌላቸውም የሚባሉ ፍልሰተኞችን ከሌላ ወደሚሰጡ የሀገሪቱ ግዛቶችና ከተሞች የማስተላለፍ ሀሳብ አሁንም እንደ ጸና መሆኑን ዋይት ሀውስ ዛሬ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ ቀዳሚው ዘገባችን ነው የምናልፈው። የኢህአዴግ ምክር ቤት መደበኛ ስብሰባውን ዛሬ ማካሄድ ጀምሯል። በዚህ ስብሰባ ላይ ያለፉትን ወራት የድርጅቱን የስራ አፈጻጸም ሂደቶች እንዲሁም በወቅታዊ ሀገራዊ አጀንዳዎች ላይ ውይይትና ግምገማ ያደርጋል ተብሎ ይጠበቃል። አድማጮች፣ በዚህ ጉዳይ ላይ የተጠናቀረው ዘገባ እንደደረሰን ይዘን እንመለሳለን። በሌላ በኩል ኢትዮጵያ ውስጥ ለሚስተዋለው የሰላም እጦትና ለመረጋጋት ተጠያቂው የኢህአዴግ አመራር ነው ሲል የህወሓት ማዕከላዊ ኮሚቴ አስታውቋል። ማዕከላዊ ኮሚቴው መቀሌ ላይ ለአራት ቀናት ያካሄደውን ስብሰባ አስመልክ ክቶ አርባም ሻውን ባወጣው መግለጫ የግንባሩ አመራር ከፓርቲው እምነትና ፕሮግራም ውጪ እየሄደ ነውም ብሎታል። ኢህአዴግ ውህዱ ፓርቲ ሊሆን ነው ስለሚባለውም ኮሚቴው ሲናገር የግንባሩ አባል ድርጅቶች ከተለያየ አቅጣጫ እየተጓዙ ባሉበት ሁኔታ የማይታሰብ ነው ብሏል። የመቀሌው ዘጋቢያችን የመግለጫውን ይዘት ልኮልናል። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ከመጋቢት 30 እስከ ሚያዝያ 3 2011 ዓ ም ያካሄደው መደበኛ ስብሰባ አስመልክቶ ባወጣው መግለጫ የክልሉ የፖለቲካ ጉዳዮች፣ የልማትና የዲሞክራሲ እንዲሁም የመልካም አስተዳደር ጉዳዮችን መገምገሙ አስታውቋል። በተጨማሪም በወቅታዊ ሀገራዊ ጉዳይ መወያየቱም ኮሚቴው ገልጿል። በግምገማው በቀበሌ አስተዳደር መሰረታዊ ለውጥ ለማምጣት የተጀመረውን ስራ እንዲፋጠን መወሰኑን አስታውቋል። የትግራይ ህዝብና ህወሀትን ለማንበርከት ከተለያዩ አቅጣጫዎችም የተከፈቱ ዘመቻዎች እንደነበሩን እነዚህም መክኗል ሲል መግለጫው አስታውቋል። ህዝብ የሚያነሳቸው በተለይ የወጣቶች የስራ ዕድል መፍጠር እንዲሁም ከገጠር ወደ ከተማ በገቡ አካባቢዎች የመሬት አስተዳደርና ካሳ ጥያቄዎች በአስቸኳይ እንዲፈቱም ወስኗል። ይህንን የህዝብ ጥያቄ ግን ሌላ ትርጉም የሚሰጡ አካላት አሉ ብሏል። እነዚህም ከድርጊታቸውን ይቆጠቡ ብሏል። ማዕከላዊ ኮሚቴው በሀገራዊ አጀንዳ ላይም ውይይት ማካሄዱን ኮሚቴው ገልጿል። መግለጫው እንዳስታወቀው ኢህአዴግን ከዚህ በፊት ያካሄደው በጥልቀት መታደስን መክሸፉን ነው። በዚህም ከቁጥጥር ውጭ የሆነ የሰላም እጦት ህውከትና አለመረጋጋት መባባሱን፣ ህግና ስርዓት አለመከበሩ፣ ጸረ ህገ መንግስትና ጸረ ፌዴራል ስርዓቱም አካሄድ አለ ብሏል። የሀገር ክብርና ሉዓላዊነት እንዲሁም የፖሊሲ ነጻነት እየተሸረሸረ መጥቷል ብለዋል። መግለጫው ለዚህም ተጠያቂው የኢህአዴግ አመራር ነው ብሏል። ይህ ሊሆን የቻለውም ኢህአዴግ የሚከተላቸውን መሰረታዊ እምነቶቹን ወደ ጎን እየተተወ በመሆናቸው ነው ብለዋል። በዚህም አገር የሚበትን ተግባር እየተፈጸመና የህዝብ ስቃይና መከራ እንዲበራከት ትልቅ ድርሻ አለው ብለዋል። መፍትሄውም ኢህአዴግ ወደ እምነቱ መመለስ ብቻ ነው ብለዋል። የህወሀት መግለጫ ማዕከላዊ ኮሚቴው ኢህአዴግ ወደ ውህድ ፓርቲ ይመጣል ስለሚባለው ጉዳይ መወያየቱ አስታውቋል። ኮሚቴው በግምገማው የግንባሩ ፕሮግራም ስትራቴጂና መለያ እምነቶቹን እንዲሁም እህት ድርጅቶቹ የሚጋሩት እምነትና አመለካከት በአሁኑ ጊዜ የለም ብሏል። ሁሉም ወደ የራሱ አቅጣጫ በሚጓዝበት ጊዜ ውህድ ፓርቲ የማይታሰብ ነው ብሏል። ስለሆነም አንድ አመለካከት ሳይኖር ውህድ ፓርቲ አይመጣም ሲል አስታውቋል። ከመዋሀድ በፊት የድርጅት መለያ እምነቶች አጠናክረን መያዝ አለብን ሲልም ገልጿል። በኢትዮጵያ ና ኤርትራ የሰላም ጉዳይም ኮሚቴው መወያየቱ የገለጸ ሲሆን በተለይ በኤርትራና በትግራይ ህዝቦች መካከል የተጀመረው ወንድማዊ ግንኙነት የተደረሰውን አዎንታዊ እድገትም መገምገሙና ለቀጣይም ዘላቂ እንዲሆን መወሰኑን አስታውቋል። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለም ሴቶችን ማገዝና አቅማቸውን መገንባት የብሔራዊ ጥቅማችንን ያስጠብቃል ሲሉ ኢቫንካ ትራምፕ ተናገሩ። የፕሬዚዳንት ትራምፕ ልጅና የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ የአፍሪካ ጉብኝታቸውን በአዲስ አበባ ጀምረዋል። እስክንድር ፍሬው ቀጣዩን ዘገባ ልኮልናል። በአጉሪቱ የማደርገውን ጉብኝት እዚህ በኢትዮጵያ በመጀመሪያ ኩራት ይሰማኛል የአፍሪካ የዲፕሎማሲ ማዕከል በሆነችው ሀገር የቡና ምንጭና መገኛ በሆነችው ሀገር ነው ያሉት የጉብኝታቸው ዋነኛ መነሻም እንደ አውሮፓውያን አቆጣጠር እስከ 2025 50 ሚሊዮን ሴቶችን ተጠቃሚ ለማድረግ የሚያልመውና ከሁለት ወራት በፊት በዋይት ሀውስ ይፋ የተደረገው በእንግሊዝኛው ደብሊውጂዲፒ የተሰኘው ፕሮግራም ነው። የሴቶች ዓለም አቀፍ የልማት ፕሮግራም እንደማለት ነው። የመጀመሪያ ተግባራቸውም የአንዲት ኢትዮጵያዊት ሴት ንብረት የሆነውን ዱሜርሶ ቡና መጎብኘት ነበር። በዚሁ ጉብኝት ወቅት ሲናገሩም የሴቶችን አቅም መገንባትና በገንዘብ ማገዝ ብልህ የሆነ የልማት ፖሊሲ መሆኑን እናምናለን። አዋጭም ነው። የጸጥታና የደህንነት ጥቅማችንንም ያስጠብቃል። ምክንያቱም ሴቶች አቅም ሲፈጥሩ ሰላምና መረጋጋትን ያጠናክራሉ። የሀገራትን የመቋቋም አቅም ለማጠናከር የሴቶችን አቅም ማጠናከር ወሳኝ ነው ነው ያሉት። እስክንድር በተባበሩት መንግስታት የልማት ተራድኦ ድርጅት ዩኤስአይዲ ድጋፍ የንግድ ስራን የሚያከናውኑና በኢቫንካ ትራምፕ የተጎበኙ የባህላዊ ቡና ማስተናገጃ መደብር ባለቤትንም አነጋግሯል። አዛለሽ ተስፋ ይባላለው የአዛለሽ ቡና ድርጅት ባለቤትና መስራች ነኝ። አዛለሽ ቡና ምንድን ነው የሚሰራው? አዛለሽ ቡና የተቆላና የተፈጨ ቡና በአገር ውስጥ በማከፋፈል ይታወቃል። ወደ ውጭ ስትልካላችሁ እስካሁን? ከዚህ በኋላ ወደ ውጭ ለመላክ ዝግጅት ላይ ነው። እንግዲህ የፕሬዚዳንት ዶናልድ ትራምፕ ሴት ልጅ እንደዚሁም የዋይት ሃውስ የአሜሪካ ቤተ መንግስት አማካሪ ኢቫንካ ትራምፕ ጉብኝት አድርገዋል። እርስዎንም ከእርስዎም ጭምር ጋር ነው የተነጋገሩት እና እስካሁን ድጋፍ እያገኛችሁ ነበረ ከአሜሪካ መንግስት በኩል በዩኤስአይዲ በኩል ሊሆን ይችላል? ወይ በሌላ መንገድ? በዩኤስአይዲ በኩል ነው ድጋፍ የምናገኘው። አሁን ነው ገና ኔ የመጀመሪያ ነው። ገና ተመዘገባችሁ? ድጋፍ ለማግኘት እስካሁን አላገኛችሁም? አሁን ከዚህ በ አግኝተናል። አሁን በእናት ባንክ ከዩኤስአይዲ አማካኝነት አሁን ድጋፍ አግኝተናል። ምንድን ነው ያገኛችሁ ድጋፍ? ገንዘብ ነው? ስልጠና ነው? ወደ ውጭ እንድትልኩ ማገዝ ነው? በመጀመሪያ የምንሰራበትን ማሽኖች፣ መቆያ፣ መፍጫ፣ ማሸጊያዎች እነዚህን የመሳሰሉ ለድርጅቱ የሚያስፈልጉ ነገሮች ሁሉ የምንገዛበት አቅም ገንዘብ ነው የሚሰጡ በባንክ አማካኝነት ስለእሱን ሰጥተዋቸዋለሁ። እሱ ነው አሁን ወደ ውጭ እንድትልኩ የሚያስችላችሁ ማለት ነው። ለምንድን ሴቶች መደገፍ የሚያስፈልጋቸው? አሁን ሴቶችን በተለየ ነው እንግዲህ ኢቫንካ ትራምፕ እያስተዋውቁት ያሉት ፕሮግራም የደግፈው ለሴቶች በተለየ ሴት ነጋዴዎችን። ለምንድ ሴቶች ይበልጥ መደገፍ ያለባቸው? በእርስ እምነት፣ በእኔ እምነት ሴቶች በተለይ እናቶች ናቸው፣ እህት ናት። ሴት ደግሞ ጠንካራ ሰራተኛ ናት። በቤት ውስጥም ሴት ናት፣ በውጭም ሴት ናት፣ ለሀገርም ሴት ናት፣ ለልጆቿም ሴት ናት እና ሴትን ይበልጥ በመደገፍ አገሪቷን ይበልጥ ለመጥቀም ጥሩ እድል አለ ብዬ አምናለሁ። እድሉም ደግሞ ከወንዶች እኩል አይደለም ሲያገኙ የኖሩት በታሪክም ባለፉት አመታት። እንደዚህ ለንግዱም ለሌለው እሱ በምን ይገለጻል? ለምሳሌ እኩል እድል አለማግኘታቸው እስከዛ እኩል እድል አለማግኘታቸው። አሁን ሴት በራሷ ያለ ንብረት ላይ ኖራት ይችላል፣ ንብረቷ በባሏ ሊሆን ይችላል። ሁለተኛ ደግሞ ሴት እንደ ማንኛውም ድሮ ባለው ስርዓት ውስጥ ሴት ከወንድ እክል ወታ የመማር እንደገና ይህ መስራት እድሉ አልነበራትም። ስለዚህ በዚህ በዚህ ሁሉ ይገለጻል፣ እኩል እድል አግኝተው እንዳልቆዩ። እስክንድርን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በሰሜን ተራሮች ብሔራዊ ፓርክ ላይ የተከሰተው የሰደድ እሳት ዛሬ ስድስተኛ ቀኑን ይዟል። ቁጥራቸው ከስድስት ሺህ በላይ እንደሆኑ የተገመቱ በጎ ፈቃደኞች እሳቱን ለመቆጣጠር በሚደረገው ዘመቻ ውስጥ ተሳታፊ እንደሆኑም ተሰምቷል። ስለዚህና ስለ ሌሎች ብሔራዊ ፓርኩን ለመታደግ እየተደረጉ ስላሉ ጥረቶችን ለማወቅ የአመች ዘንድ ሀብታሙ ስዩም ከኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው ጋር ቆይታ አድርጓል። አቶ ጌትነት ከወዳጅ ሀገራት ስለተገኙ ድጋፎች በማንሳት ይጀምራሉ። ከኬንያ አንድ ሄሊኮፕተር አመጣን። በትናንትናው እለት እንደገና ከእስራኤል በደምብ ድሮ ኢትዮጵያ ውስጥ የነበሩትን ጨምሮ ወደ አስራ ሁለት የዚህ የፋየር ወይም የእሳት ባለሙያዎች መጡ። ትናንትናው እለት መጀመሪያ የመጣው ሄሊኮፕተር ወደ አምስት ጊዜ የሚሆን ውሃ አመላልሰው ደፍተውበታል። ዛሬ ጠዋት እጅግ በጣም ውርጭ በመሆኑ ምክንያቱም ወደ አራት ሺህ ሜትር ከባህር ወለል በላይ ከፍተ ነው። በመሆኑ ቅዝቃዜው ጭሱን ቀንሶት ነበር። ዛሬ ሙሉ ቀን ውለውበታል። በደህና ሁኔታ ነው ያለ ምናልባት ከዚህ በኋላ ነው የተጠናቀረ ሪፖርት የሚኖረን አሁን የዚህ ሄሊኮፕተር ከኬንያን የመጣ በአጋጣሚ ሆኖ ኬንያም እንደዚሁ ሁለት ተራራዎች ተቃጥለዋል እና የእነሱ ሄሊኮፕተሮች ወይም ደግሞ ኤርክራፍቶች ዲፕሎይ አድርገዋል። ስለዚህን የኛ ሲድስድን ነው የፕራይም ሚኒስተር ኦፊስ ጥረት አድርጎ እንዲመጣ የተደረገው። ስለዚህ ተጨማሪ ቀኖች የሚያስፈልገው ይመስለኛል። ዛሬ ካልተቆጣጠሩ ስንሳቱ ሌላ ተጨማሪ ኤርክራፍት ወይም ሄሊኮፕተር ለማምጣት ጥረት ይደረጋል። ከደቡብ አፍሪካ እና ከእስራኤል ተጨማሪ ሄሊኮፕተሮች እንደገቡ ሰምተን ነበር። አሁን እርስ ከነገሩኝ የተረዳሁት ደግሞ ከኬንያ የመጣ አንድ ሄሊኮፕተር ብቻ ነው ርጭቱን እያደረገ ያለው። ከእስራኤል የመጡት ለጥናት ነው የመጡት፣ ይሄን ሰዓት በዘላቂነት ምን ማድረግ እንደሚገባ ለማጥናት ነው። ከደቡብ አፍሪካ የተባለው ግን መጀመሪያ ተጠይቀው ነበር፣ ግን በጣም ውድ ነው። ለሰዓት ወደ ሶስት ሺህ ዶላር የሚጠይቅ ነው። ከደቡብ አፍሪካ ኢትዮጵያ ደርሶ መልስ ወደ አስራ አምስት ሰዓት ይፈጃል ስለዚህ ከቅርብ ኦልሞስት አንድ ሺ አራት መቶ ኪሎ ሜትር ከኢትዮጵያ የኬንያ ላይ ያለውን መጠቀም የግድ ብሏል። በእርግጥ አሁን በዚህ ከተቆጣጠር ነው በዘላቂነት ምን መስራት እንደሚገባ ራሱን የቻለ የሪከቨሪ ፕሮግራም አለ። በዚህ ካልሆነ ግን እንደገና ተጨማሪ ከደቡብ አፍሪካ የሚሆን ከኬንያ ይህንን ጉዳይ የውጭ ጉዳይ ሚኒስትር፣ የጠቅላይ ሚኒስትር ጽህፈት ቤት፣ የባህል ቱሪዝም ጽህፈት ቤት እና የደንና አካባቢ አየር ለውጥ ኮሚሽን ተረባርበው ነው በአንድ ላይ የሚሰሩት። ፕሮሲጀሩን ያለውንን ሁኔታ እያዩ የሚያስከትሉት ይሆናል። በማህበራዊ መገናኛ አውታሮች ላይ የውሃ እጥረት እንደገጠመ የሚናገሩ ጽሁፎችን አይተን ነበረ። ይሄ ምን ያክል እውነት ነው? የውሃ ችግር አለ ወይ? በአካባቢው መቼም አስበው እንግዲህ ሰሜን የበርካታ ወንዞች መነሻ ነው። እዛ ቦታ ላይ የውሃ እጥረት ይኖራል ብሎ ማሰብ በጣም አስቸጋሪ ነው። ግን ማህበራዊ ሚዲያን የሚከተል ሰው አንዳንዴ መረጃውን ፐርሲቭ ሲያደርግ ጥንቃቄ ማድረግ አለበት። ሁለተኛ ሪላይብል የሆነ መረጃ ከሚመለከተው አካል መውሰዱ ይጠቅማል። ማህበራዊ ሚዲያ ላይ የፖስት የተደረገው ሁሉ እውነት ነው ብሎ መናገር ይከብዳል። ከደባርቅ ዩኒቨርሲቲ ጀርባ የተቆፈረ ዳም አለ። ይህ ከወንዝ እንኳ ማምጣት ባይቻል እዛ ዳም ነው እየተቀዳም የሚጠቀሙት። ባይሆን የፊውል ጉዳይ ያው ከጎንደር ኤርፖርት ነው የሚቀዳው። ትናንትና አንድ ጊዜ ጨርሰዋል። እኔ እንኳ ባይነያየሁት፣ ከዛ በኋላ ግን በበርሚል በመኪና ጭነው እዛው ደባርቅ ወሰዱና በአግባቡ እንዲጠቀም ጊዜውን እሳቱም እንዳይሰፋ ለማድረግ ጥረት ተደርጓል። እንደሚታወቀው ብሔራዊ ፓርኩ የተለያዩ ብርቅዬ እንስሳቶች የሚኖሩበት ስፍራም ነው። እሳቱ እንስሳቶቹን ምን ያክል ጎድተዋል? በእስካሁን ሂደት በዱር እንስሳ ላይ እስካሁን ድረስ ምንም የደረሰ ችግር የለም። እንስሳቶች ከሰው በላይ ቅድሚያ uh i cover a year with the environmental like ሴዝ ያደርጋሉ ዋልያ በሚኖርበት አካባቢ ላይ እሳቱ አልደረሰም። ግን አንዳንድ ጊዜ የምግብ እጥረት የላይኛውን አካባቢ ሲጨርስ ወደ ታች መጥቶ የሚያሳልፍበት አካባቢ ተበልቷል። ስለዚህ የጥፉ ሽታ የአፈሩ ሽታ ሁለተኛ፣ ከሰባት ሺህ በላይ ሰው እዛ ቦታ ላይ ዲፕሎይ ሆኖ እየተረባረበ በድምፁ ምክንያት ሸሽተው ነው የሚሄዱት። ኃላፊው ከዚህ በተጨማሪ ከስድስት ሺህ በላይ የሚገመቱ ከተለያዩ ዩኒቨርሲቲዎች የመጡ ተማሪዎች፣ አስጎብኚዎችና የአካባቢው ነዋሪዎች እሳቱን ለመቆጣጠር እየጣሩ መሆኑን ነግረውናል። በተከታዩ ዘገባ ወደ ባህር ዳር እንዝለቅ። በባህር ዳር ከተማ በበጎ ፍቃድ ተነሳስተው ከተማዋን የሚያጸዱ ወጣቶች ከሰሞኑ ሐምሳ አንደኛ ሳምንት የጽዳት ዘመቻቸውን አካሂደዋል። ቅዳሜ ዕለት ከከተማው ይቅርታ ቅዳሜ ዕለት በከተማው ስለተከናወነው የጽዳት ዘመቻ ዘጋቢያችን አስቴር ምስጋናው ቀጣዩን ልካልናለች። የምኖረው እዚህ ባህር ዳር ከተማ ነው። የጤና ባለሙያ ነኝ። በትርፍ ትርፍ ጊዜያችን ደግሞ በዚህ አይነት የጽዳት ስራዎችን እንሰራለን። ጠዋት ጠዋት እየተገናኘን ሁሌም ቅዳሜ ቅዳሜ አርቲስት በረከት የስዕል ኤግዚቢሽን ነበረው ጊዮን ሆቴል ላይ። ከዛ የማጠቃለያው ጊዜ በቃ ጽዳት ዘመቻ አድርገን ፕሮግራማችን ጨርስ ባለው መሰረት የዛን ቀን የጽዳት ዘመቻ ጀመር። ጣናን ማጽዳት ጀመር። ባየነው በጣም ተገረምንና፣ እጅግ በጣም ብዙ ብረቶች፣ ጎማዎች፣ ሃይላንዶች፣ የተጠቀለሉ ቆሻሻዎች ጣናን ሞልተውት ስላገኘን ከዛ ጀምሮ ሁሌም ቅዳሜ ቅዳሜ አንድ ሰዓት ተኩል እየተገናኘን ባህርዳር ከተማችን ጽዱን እናድርግ ጣናንም ከብክለት እንከላከል የሚል መርህ ይዘን ተነሳን። ሁሌም ቅዳሜ ቅዳሜ አንድ ሰዓት ተኩል ለዘጠና ደቂቃ ከተማችን በማጽዳት ለአንድ አመት ከ3 ሳምንት ወይም ሃምሳ አንደኛ ሳምንታችን ላይ ዛሬ ተገኝተናል ማለት ነው። ጎዳና ተዳዳሪዎች አሉ። ከጽዳትና ውበት ሰራተኞችም የጽዳትና ውበት ሰራተኞችም የእኛ ስራ ነው ብለው አብረውን አሉ። ቆሻሻ ማንሳት አይደለም ዋና አላማ፣ ማህበረሰቡን አመለካከት በጽዳት ጉዳይ መለወጥ ነው። ቢያንስ ቢያንስ ቆሻሻን መጡ ባያነሳ ነገ ቆሻሻ እንዳይጥል አእምሮ ላይ መስራት ነው። ጎዳና ላይ ኑሮውን ያደረገው ወጣት ፈንታ ወንዴ በበኩሉ የከተማዋ ነዋሪዎች የቆሻሻ አወጋገድ ልምዳቸውን እንዲያስተካክሉ ለማስተማር ነው በጽዳት ዘመቻው ሁሌ የምሳተፈው ይላል። እኛ አይደለንም። አሁን ማጽዳት ይገባናል ከተባለ ማጽዳት የሚገባው የከተማው ነዋሪ ነው። መኖሪያ ቤት የለንም፣ ምንም የለንም። ምንም ከእኛ ወጦ የሚወድቀው ቆሻሻ የለም። ከእነሱ ግን ወጦ የሚወድቅ ቆሻሻ አለን። ያንም እኛ እየኖርንበት ግን መልሰን እያጸዳንላቸው ነው። አእምሮ ላለው ሰው ትልቅ መልክት አለሁ። መልካምነት ለራስ ነው። አንድ ፔስታል መንገድ ላይ የኔ ሳገኝ ለምሳሌ የሆነ አልፌ አልሄድም፣ አነሳውና የሆነ ቆሻሻ ላይ ቦታ ጥላይ ጥለዋሉ። ሰው የጠጣበትን ሃይላንድ መሀል ስፓልት ላይ ነው ሲያንከባልሎ የምታይ እና እንደዚህ እንደዚህ ባይሆን ብዬ አስተላልፈ። ወጣት ሻሸ እንደምትለው የከተማዋ ነዋሪዎች በቆሻሻ አወጋገድ ዙሪያ ሰፊ ግንዛቤ ያስፈልጋቸዋል ትላለች። ሁሉም ህብረተሰቡ ከተማው የኔ ነው ባለቤት መሆን አለበት። አሁን ለምሳሌ የወጣ ህግ አለ። አንድ የድርጅት አካባቢውን አምሳ ሜትር ድረስ ማጽዳት አለበት ይባላል። መኖሪያ ቤት ሀያ ሜትር። ይህን የሚያስፈጽሙ አካሎች ደግሞ የግንዛቤ ማስጨበጫ ስራ መሰረት አለ። የጎዳና ጽዳት ሰራተኞች በጣም ዝቅተኛ ደሞዝ ነው የሚከፈላቸው። ትልቁን ስራ ነው የሚሰሩት። ለነሱ እነሱ ያጸዱታል ብሎ እኮ ባለሱ ቆሻሻውን ጠርጎ አስፋልት ላይ ይጥላል። ይህ ትክክል አይደለም። ባህር ዳር ከተማ የበላይ ዘለቀ ክፍለ ከተማ የጽዳትና ውበት አስተባባሪ አቶ ሰለሞን አረፋይኔ የወጣቶቹ ተግባር የተቀጣሪ ሰራተኞችን ጫና ያቃለለ ነው ይላሉ። ቅዳሜ ቅዳሜ በተሳታች መጠን ከበጎ አድራጎች ልጆች ጋር ያው ከተማይቱን ጽድና ውብ ለማድረግ ያጸዳን ያለን። ከድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን ለዘገባው እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው የምታዳምጡት። ተከታዩ ዘገባ ወደ ወሎ ዩኒቨርሲቲ ይወስደናል። በወሎ ዩኒቨርሲቲ ተፈጥሮ የነበረው ውጥረት በሽምግልና መፈታቱን አስተዳደሩ አስታውቋል። መስፍን አራጌ ከደሴ ተከታዩን ዘገባ አጠናቅሯል። የዩኒቨርሲቲ ሕዝብ ግንኙነት ዳይሬክተር ዶክተር ብርሃን አሰፋ ችግሩ ከተከሰተበት ዕለት ጀምሮ የክልሉ ከፍተኛ መንግስት ባለስልጣናት፣ የሃይማኖት አባቶች እና የሀገር ሽማግሌዎች ሰላም ለማውረድ ያደረጉትን ጥረት አድንቀዋል። ግጭቱን ለመፍታት የተደረገው የከፋ ችግር በሁለቱ ብሔር ተማሪዎች መካከል እንዳይፈጠር ማዋያቸውንም አድራቸውን ለየብቻ አደረግን። ከዛ በኋላ ተማሪዎችን ለየብቻ ማነጋገር ተጀመረ። ይወክሉናል የሚሏቸውን ተማሪዎች መረጡ። ከእነሱ ጋራ ውይይት ተደረገ። በቅድሚያ ያው ያጋጫቸው ምንም ነገር እንደሌለ ግን በግብታዊነት ድንገት የተከሰተ ግጭት እንደሆነ ነው ሁሉም ተማሪዎች የተናገሩት። አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚያጠኑት የሚማሩትም አንድ ላይ ነው። ስለዚህ ይህን ግጭት ሊያመጣ የሚችል ወደኋላ ያለ ምንም ነገር እንደሌለ ገለጹ ተማሪዎች። የሁለቱም ብሔር ተማሪዎች እንደሚሉት ችግሩን የሚያባብሱ ምክንያቶች መፈተሻ አለባቸው። ተማሪዎች ከወርሙ ተማሪዎች ጋር ምን አይነት ጸብ የለንም፣ ሰላም ነን። ከፈለግን እያንዳንዳችን ተማሪዎች መተን ልጆችን ወስደን ሰላም ብለን ፓርመ እንዲሁም እንወስዳቸዋለን። ምንም ነገር እነዛ ልጅ የነገር ከሆኑ ኃላፊነቱ እኛ እንወስዳለን። ለነገር ግን ይህ ሰላም እንዳይሆን ግን የሚያረጉን ከወስሪ አመራሮች አሉ። እነዛ አመራሮች ይፈጠሩልን ይህ ግጭት አነሳሱ ሁለቱንም ብሔር የሚያጋጭ እና የሚያፋታ ነበረ አላማው ይመስለኛል። በዚህ ግቢ አንተም ታውቀዋለህ በተማሪ መካከል ምንም አይነት ግጭት ተፈጥሮ አያውቅም በድንገት ይሄ ነገር ሲነሳ እንደገና ደግሞ አልፎ አልፎ ተማሪዎች የሚያነሳቸው ጥያቄ የፖለቲካ ስሜት ያላቸው አይነት ናቸው ነው ተማሪዎች የሚሉ ስለዚህ ይሄ የጓደኞቻችን የወንድሞቻችን ጥያቄ ሳይሆን የሌላ አካል ግፊት ያለበት ነው ስለዚህ ይሄን መንቃት አለብና ብለው ተስማምተው ሁለተኛ ወደዛ እንደማይሄዱ ያው ቃል ገብተው ተለያይተዋል የሃይማኖት አባቶች ምክር፣ የዕድሜ ባለጸጋዎች አባታዊ ተግሳጽ ከንቱ አልቀረም። በተለይ ደግሞ የሌሎች ብሔር ተወላጅ ተማሪዎች የኢትዮጵያን ሰንደቅ ዓላማ ለብሰው ድርድር በሚያደርጉ ተማሪዎች ፊት በመንበርከክ ያቀረቡት ተማጽኖ ብዙዎቹን በእንባ ያራጨ በስሜት ነውጥ ያስገባ ነበር። ወሎ ዩኒቨርሲቲ ወደ ቀድሞ ድባቡ ተመልሷል። በፊት የነበረው ሙሉ በሙሉ ተወግዷል። ተማሪዎች እንዲህ ተለያይተው የነበረበትም ያ የለም። አሁን አንድ ላይ ናቸው። ቁርሳቸውንም ዛሬ አንድ ላይ በልተዋል። ምሳቸውንም አሁን አንድ ላይ እየበሉ ነው። ስለዚህ በተማሪዎች መካከል የነበረው ሙሉ በሙሉ ተወግዷል። ካምፓሱ የብሔር ብሔረሰብ ማዕከል ነው የሚባለው፣ ምናልባት በርካታ ብሔረሰቦች በዚህ አካባቢ መማራቸው ግጭቱ ስር ሰዶ ወደ ማይፈታ አቅጣጫ እንዳሄድ በማድረግ ደረጃ የተጫወተው ሚና አለው? አዎ፣ አለ ግቢያችን ውስጥ ከ13 አካባቢ የሚደርሱ የብሔር ተማሪዎች አሉ። በለስተኛ ግጭት ውስጥ የገቡት አማራና ኦሮሞ ናቸው። ይሄ ዩኒቨርሲቲ ከምንም በላይ ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች በተለየ መልኩ ግጭት ያልተፈጠረበት ነው። ይሄ ደግሞ ያደረገው አንድም የተለያዩ ብሔር ተማሪዎች በብዛት መኖራቸው ቁጥራቸውም የዚያ ነው አልተመጣጣኝ ስለሆነ፣ ሁለተኛውም አካባቢ ወሎ እንትን ታውቀዋለህ፣ የተለያዩ ብሔሮች ብሔረሰቦች የሚኖሩበት ሃይማኖቶች ተቻችለው እንደዚሁ ደግሞ የሚኖሩበት እግቤ ያለውን ነገር አንጠልጥሎ ውጭ ሊያራግብ የሚችል የማህበረሰብ ክፍል የሌለ በመሆኑ ይቺው መለስተኛ ግጭት ከዚህ ግቢ እንኳን አልወጣችም። ስለዚህ እነዚህ እነዚህ ነገሮች በጣም ትልቅ አስተዋጽኦ አድርገዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አሁን ሰዓቱ የጋቢና ሙዚቃ ነው። እንግዳችን ለአድማጮቻችን ምርጫ አለሁ ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና

ሁሉም ትሪሆናል አብረን ተመዝናል ይላልና፣ ከቦማሊ በሰናይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ካፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በሕይወት የለም አሁን። ታዋቂ በጣም ሙዚቃ የሰራ እሱ ነው። አመሰግናለሁ። በአድማጮቻችን ስም እጅግ አድርገን እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም እንግዲህ አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል እያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በጀመር ነው ሁሉም ጥሩ ይሆናል ዜማ እንሰናበታችኋለን። ደህና ደሩ Thank <laughs> you. radio sagale america